ሰላም ከሳሁን ሰቦቀነኝ የኤስቢኤስ የኤስቤስ አማርኛ መስከረም 28 አጫጭር ዜናዎችን እንሆ። በኢትዮጵያ ጉዳይ ላይ ሁሉም ያገባዋል የምንነጋገረውም ስለ ሀገራችንና ስለ ጋራ ቤታችን ነው ሲሉ የኤፌድሪ ፕሬዚደንት ሳህለ ወርቅ ዘውዴ ለመላ ኢትዮጵያውያንና የምክር ቤት አባላት አሳሰቡ። ፕሬዚደንቷ ይህን ያሳሰቡት ሰኞ መስከረም 27 የሕዝብ ተወካዮችና ፌዴሬሽን ምክር ቤት የስድስተኛው ዙር ሶስተኛ ዓመት የሥራ ዘመን ጅማሮን መከፈት በይፋ ባስታወቁበት ወቅት ነው። ፕሬዚደንት ሳህለወርቅ በንግግራቸው ወቅት ከበጀት እስከ አገራዊ ምክክር የዘመናት ልዩነቶች ረቃና አገራዊ አንድነት ግንባታን ሁነኛነት አንስተው ተናግረዋል። ርዕሰ ብሔሯ በተለይም አገራዊ አንድነት ግንባታን አስመልክተው ሲናገሩ ትናንት ትምህርት እንጂ ለነገ እንቅፋት መሆን የለበትም። ከትናንት ይልቅ ጉልበታችንንና ኃይላችንን በነጋችን ላይ እናውል። የዚህ ትውልድ ትልቅ ኃላፊነትም ይህ ነው። ችግሮቻችንን በዘላቂነት ለመፍታት ውይይትና ምክክር አስፈላጊ ነው። ተነጋግረን ላንግባባ እንችል ይሆናል። ነገር ግን ጦርነትና መሳሪያ መማዘዝ ፍጹም አማራጭ ሆኖ መቅረብ የለበትም። የኢትዮጵያውያን አንድ ክፉ ልማድ፣ እድሎች በእጃችን እንዳሉ በዋዛ እናልፋቸዋለን፣ ከዘመናት በኋላ ግና እንቆጭባቸዋለን። ምክክሩ ያጠፋናቸውን ለማረም፣ ያልተግባባነውን ለማግባባት፣ የተሰበረውን ለመጠገን፣ የተጣመመውን ለማቃናት፣ የተራራቀውን ለማቀራረብ፣ ዳር የቆመውን ወደ መካከል ለማምጣትና ለሁላችንም የምትሆን አገር ለመገንባት መሰረት የምንጥልበት ታሪካዊ አጋጣሚ ነው ብለዋል። በ2015 ኢትዮጵያ ውስጥ የ12ተኛ ክፍል ማጠናቀቂያ ብሔራዊ ፈተና ከወሰዱ 854188 ተማሪዎች ውስጥ 27 ተማሪዎች ከ50 በመቶ በላይ የማለፊያ ውጤት አግኝተዋል። ከተፈታኙ ተማሪዎች ውስጥ ለማለፍ የቻሉት 3.2 ተማሪዎች ብቻ ሲሆኑ ካምናው ውጤት ጋር ሲነጻጸር በ0.01 ፐርሰንት መቀነሱን የትምህርት ሚኒስቴር አስታውቋል። በጠቅላላ ተማሪዎቻቸውን ያስፈተኑ ትምህርት ቤቶች ቁጥር 3,106 ሲሆኑ 1,328 ትምህርት ቤቶች አንድም ተማሪ እንኳ ማሳለፍ አልቻሉም። በጥቅሉ ከ42.8 ከመቶ ትምህርት ቤቶች አንድም ተማሪ ፈተና አላለፈም። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ እስራኤል የሐማስን ጥቃት ተከትሎ በጋዛ ላይ የጣለችው ዕቀባ በእጅጉ ያወካቸው መሆኑን ገለጡ። አቶ ጉተሬስ እስራኤል በጋዛ ነዋሪዎች ላይ የጣለችው የምግብ፣ መብራትና ነዳጅ ቀባ ከወዲሁ የከፋ ሁኔታ ላይ ያለውን የሰብአዊ ሁኔታ ለባሰ እንደሚዳርገው አስጠንቅቀዋል። በእስራኤል ሚዲያ ሪፖርት መሠረት ዘጠኝ መቶ እስራኤላውያን በሐማስ ሚሊሺያ ጥቃት ሕይወታቸውን ያጡ ሲሆን የፍልስጤም ባለሥልጣናት በበኩላቸው ከአምስት መቶ በላይ ፍልስጤማውያን በእስራኤል ያጸፋ እርምጃ ሕይወታቸውን አጥተዋል። የአውስትሬሊያ ነባር ዜጎች ድምፅ ለፓርላማ ኦክቶበር 14 ጥቅምት 3 ሊከናውን ጥቂት ቀናት መቅረትን ተከትሎ በደጋፊዎችና ተቃዋሚ ጎራዎች ቅስቀሳዎች ተሟሙቀው ቀጥለዋል። ተከታታይ የህዝብ አስተያየቶች እንደሚያመለክቱት ከሆነ የሕዝበ ውሳኔው ድምፅ ወደ ተቃውሞ አጋድሎ የሚገኝ ሲሆን፣ በደጋፊዎች በኩል ግና አውስትራሊያውያን አብላጫ የይሁንታ ድምፃቸውን በሕዝበ ውሳኔ ዕለት እንደሚቸሩ ያላቸውን ተስፋ እየገለጡ ነው። ፖድካስቶችን ለማድመጥ ኤስቢኤስ አምሃሪክን ይከተሉ ወይም ኤስቢኤስ ዶት ኮም ዶት ኢዩ ስላሽ አምሃሪክ ድረ ገጻችንን ይጎብኙ።